ኢህአደግ ለውጡን በብቃት ለመምራት ራሱ አንድ ሆነ መቆየት አለበት ሲሉ አንጋፋው ፖለቲከኛ አቶ ልደቱ አያሌው አሳስበዋል። ዛሬ በባህር ዳር ከተማ የለውጥን የአንድ ዓመት ጉዞ በተመለከተ ሀገር አቀፍ ውይይት ተካሂዷል። በውይይቱ የሚታወቁት ፖለቲከኞች፣ የተፎካካሪ ፓርቲዎች አመራር አባላት፣ ምሁራንና ታዋቂ ግለሰቦች ተገኝተው ንግግር አድርገዋል። ዛሬ በባህር ዳር ከተማ የክልሉ ርዕሰ መስተዳደር ዶክተር አምባቸው መኮንንን ጨምሮ የክልሉ ከፍተኛ አመራሮችና የባህር ዳር ከተማ ነዋሪዎች በተገኙበት በክልል ምክር ቤት አዳራሽ በኢትዮጵያ በአንድ ዓመት ውስጥ የታየውን የለውጥ ጉዞ የሚዳስስ ሀገር አቀፍ ውይይት ተካሂዷል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤትና የባህር ዳር ከተማ ወጣቶች ባዘጋጁት በዚህ የውይይት መድረክ እብቅ ፖለቲከኞች፣ የተፎካካሪ ፓርቲ አመራሮች፣ ምሁራንና ታዋቂ ግለሰቦች ተገኝተው ስለ ለውጡ ያላቸውን አሉታዊም ሆነ አዎንታዊ አስተያየት ሰጥተዋል። በዚህ መድረክ የተገኙት አቶ ልደቱ አያለው ለውጡ በብርሃን ፍጥነት መሄድ ለመተቸትም ሆነ ለመተንተን አስቸጋሪ በመሆኑ የጥሞና ጊዜ መርጠው በዝምታ እንደቆዩ ተናግረዋል። አቶ ልደቱ እንደሚሉት ለውጡ ብዙ ትሩፋቶችን ያመጣ ቢሆንም የሀገሪቱን መሰረታዊ ችግሮች ግን የሚፈታ አይደለም። ለውጡንም ዘላቂ ሊያደርገው አይችልም ነው ያሉት። መሰረታዊ ችግሮች ናቸው ያላቸውን ሲጠቅሱ በሀገር አቀፍ ደረጃ ብሔራዊ ያለመግባባት መኖር፣ ህዝቡን በጋራ ሊያኖር የሚችል ህገ መንግስት አለመኖር፣ የኢኮኖሚ ጉዳይና ከለውጡ ጋር ጠንካራ አመራር አለመኖር የሚሉ ዋና ዋናዎቹ ናቸው ብለዋል። መሰረታዊውን ችግር ተከትለው የመጡ ችግሮችን ነው ለውጡ አድሬስ እያደረገ ያለው እንጂ የችግሩ ሰንኮፍ መሰረታዊ ችግር ገና አልነቀሉም። አሁን ያለንበት ሂደት ተሃድሶ ነው ወይስ ሽግግር ነው? ይህን እንኳን ዲፋይን አላደረግም። ለእኔ መለኪያ ከኢትዮጵያ ነባራዊ ሁኔታ አንጻር አንድ ሽግግርን በለው ተሃድሶን በለው ውጤታማ ነው የምለው ምን ያህል ኢትዮጵያ ውስጥ ብሔራዊ መግባባት ማምጣት፣ ምን ያህል እርቀ ሰላም ማውረድ ችላል። በዚህ ረገድ የተቋቋመ ኮሚቴ አለ። መሬት ላይ ጠብ የሚል ስራ ግን ገና አልተጀመረም። አንድ ሕዝብ ሆነን እያለ አንድ አገር ሆነን እያለ በደንበር መጣላታችን፣ በወረዳ መጣላታችን፣ በዞን መጣላታችን፣ በከተማ መጣላታችን፣ በአዲስ አበባ መጣላታችን ብዙ ብዙ ያሳስበን ነበር። ሁለተኛው እኔ ለዚህ ሁሉ ችግር ምንጭ አንዱ መሰረታዊ ምንጭ ህገ መንግስቱ የጋራ የኛ የምንለው አብሮ ያኖረናል የምንለው ህገ መንግስት ዜጎች አሁን በስራ ላይ ባለው የኢትዮጵያ ህገ መንግስት ከክራይቬት የተሻለ አገር የለንም። ይሄን ህገ መንግስት ይዞ በመቀጠል ወደፊትም ብሔራዊ መግባባትን፣ ዲሞክራሲ፣ አገራዊ አንድነትን ማምጣት አይቻልም። ሶስተኛ ምልከታው ይህን የሽግግር ሂደት አነሰም አደገም ከነችግሩ የነበረውን የኢኮኖሚ እድገት እና ልማት ሊያስቀጥል የሚችል ነው ወይ? ኢትዮጵያ ከአሁን በኋላ ድሃ ሆነ ኢኮኖሚዋ አሽቆልቁሎ ህልውናን ጠብቃ ልትቀጥል አትችልም። በዚህ ረገድ አንዳንድ ማሻሻያዎች አሉ። መሰረታዊ ማሻሻያዎች ግን እየተወሰዱ አይደለም። የፖለቲካ የኢኮኖሚ ስትራቴጂው እንዳለ ነው። የመሬት ፖሊሲ እንዳለ ነው። መሰረታዊ እርምጃ እየተወሰደ አይደለም። ሌላው ዋናው የነዚህ ሁሉ መቋጫና ማሰሪያ ጠንካራ የሆነ የለውጥ አመራር አለን አይመስልም። ለውጥን መርቶ ዳር ማድረስ የሚችል አመራር በደንብ አምቆ ሰልቆ ያመነበትን ሀሳብ ይዞ የመሸበት የሚያድር መሆን አለ። ዋጋም ያስከው የእወደድ ባይነት የአመራር ሰጭነት ሚና ሄዶ ሄዶ ራስንም አገርን ዋጋ ያስከፍላል። አቶ ልደቱ መሰረታዊ ችግሮች ናቸው ላሏቸው ችግሮች የመፍትሄ ሀሳብ ናቸው ብሎ ካስቀመጡት ውስጥ አንዱና ዋነኛው ኢህአዴግ ራሱ አንድ ሆኖ መቆም አለበት ነው ያሉት። ኢህአዴግ ይችን ሀገር መካስ ካለበት መጀመሪያ ይሄን ለውጥ በብቃት ለመምራት ራሱ አንድ ሆኖ መቆም አለበት። ጉባኤ ስታካሂዱ መቶ ፐርሰንት እጃችሁን አውጥታችሁ አንድ መሪ መርጣችሁ ትወጣል፣ መስመራችሁን ሳትቀይሩ ትወጣላችሁ ከወጣችሁ በኋላ ግን የተለያየ መግለጫ ተዋጣላችሁ፣ ህዝብን ታደናገራ። ይሄ ዳግም በደል ነው ህዝቡ ላይ። ሁለተኛውና መሰረታዊ ቅራኔ በኢትዮጵያዊ ማንነትና በብሔር ማንነት ያለ ቅራኔ ነው። ይህን ሊያቻችል የሚችል መፍትሄ የኢትዮጵያ የፖለቲካ ኃይሎች ማምጣት ካልቻል ሌላ የለውጥ ትግል ገና ወደፊት ይጠይቃል ጠብቃል። ሶስተኛው የጽንፈኝነትንና የምክንያታዊነትን ፖለቲካ ማስታረቅ ሁለት ኃይል ነው። አሁን የኢትዮጵያ የፖለቲካ ኃይል አስተላለፍ ስናይ ያለ መንግስት ይህን ጽንፈኛውን ኃይል በበጎ ውይይት ድርድር፣ በመግባባት ወደ ምክንያታዊ ኃይል ማምጣት ካልቻለ ሲቻል በውይይት በምክክር በድርድር ካልተቻለ ደግሞ ምክንያታዊ የሆነውን እና ለውጥ ፈላጊ የሆነውን ህዝብ ከጎኑ አሳልፎ ጽንፈኛውን ኃይል ማሸነፍ ካልቻለ ይሄ ሂደት ይኮላሽ። የአመራር ብቃት የሚያስፈልግል ይሄን ለውጥ መደገፍ አለብን ብያምናለሁ። ብዙ ችግሮች አሉት፣ ግን መሽቶበታል ብያላምን። መሄድ እየረፈደበት ግን ስለዚህ አቅማችን በፈቀደ መጠን በሰከነ ሁኔታ ይህን ለውጥ ለመደገፍ ለማገዝ መረባረ ሌላው በውይይቱ አስተያየታቸውን የሰጡት የትግራይ ዲሞክራሲያዊ ፓርቲ ትብብር ሊቀመንበር ዶክተር አረጋዊ በርሄ፣ አሁን በሀገራችን የለውጥ በር ተከፍቷል በሩን ገብተን ማስፋትና መጠበቅ ኢትዮጵያን የምንወድ ሰዎች ኃላፊነት ነው ነው ያሉት። አርባ ሶስት ዓመት ከሀገሬ ወጥቼ ስደት ላይ ስኖር መግቢያ አጥቼ አንዴ ሽብርተኛ አንዴ ከሀዲ አንዴ ምናምን እየተባልኩ እየተከሰሱ አሁን ግን ያ ሁሉ ቀርቶ በሰላም አገሬ ገብቼ የአገሬ አየር፣ የአገሬ አፈር ላሸት በመቻሌ ከህዝቤ ጋር ለመገናኘት በመቻሌ በመብቃቴ ከዚህ እደግፈዋል። አሁን ባጭሩ ለለውጥ የሚያስችል በር ተከፍቷል። ይሄን በር ገብተን ማስፋት እንዳይቀለበስ መጠንቀቅ፣ መከላከል የእያንዳንዳችን ኢትዮጵያን የምንወድ ኢትዮጵያ እንድታድግ እንድትለውጥ የምንፈልግ ሰዎች ኃላፊነት ነው። በውይይቱ የለውጡ አስፈላጊነት በኢትዮጵያ በዶክተር አለማየዋሴ የዲሞክራሲ ባህላችን ያለበት ሁኔታ እሴቶችና ልምዶችን በአቶ ሙላቱ ገመቹና በፕሮፌሰር በየነ ጴጥሮስ የለውጡ ፋይዳዎች ትሩፋቶች ፈተናዎችና ቀጣይ አቅጣጫዎች በአቶ ልደቱ አያሌው ብሔርተኝነት ሀገራዊ አንድነትና ዲሞክራሲ በኢትዮጵያ በኢንጂነር ይልቃል ጌትነት አስተያየት የተሰጠባቸው ርዕሰ ጉዳዮች ሲሆኑ ሌሎች ምሁራንና ፖለቲከኞች በሌሎች ርዕሰ ጉዳዮች አስተያየታቸውን ሰጠዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር